ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሰኞ ጥቅምት 20 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምን አመሻችሁ። አስተናጋጆቻችሁ አዲሱ አበበና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን። ቤንሻንጉል ጉምዝ ክልል በከማሼ ዞን በሎጂ ጋንፎይ ወረዳ በሁለት ግለሰቦች የግልቂ ምክንያት በተነሳ ግጭት የስምንት ሰው ሕይወት ማለፉ ተነገረ። የሟች ቤተሰቦች እርምጃ ሲወስዱ ሌሎች አንዳንድ ኃይሎች የብሔረሰብ ተኮር ነው ግጭቱ ወደሚል አዝማሚያ ሊወስዱት የቻሉት እንጂ ብሔር ተኮርም አይደለም። አንድ ብሔረሰብ ላይ ያነጣጠረም አይደለም። አጠቃላይ የአካባቢ ነዋሪዎች ናቸው። የአማራ ብሔረሰብም ይሁን እዛ አካባቢ ያሉ ብሔረሰቦች አጠቃላይ በክልሉ የሚኖሩና እዛው አካባቢ የሚኖሩት ህዝቦች ናቸው። የቤኒሻንጉል ጉምዝ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ መንግስቱ ፔሶ ናቸው የሰማችኋቸው። በአብይ ርዕስ ይዘናቸዋል። ለሰዓቱ አርእስተ ዜና አዲሱ ፕሬዚዳንት ኡሁሩ ኬንያታ ተቃዋሚዎች ባልተካፈሉበት ፕሬዚዳንታዊ ምርጫ ብቻቸውን ተወዳድረው አሸነፉ ተባለ። ዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የቀድሞ ምርጫ ዘመቻ አስተባባሪ እና ረዳታቸው ተከሰሱ። ሊቢያ ቤንጋዚ ከተማ አቅራቢያ ቢያንስ 36 አስከሬኖች የተቀበሩበት የጅምላ መቃብር ተገኘ፣ የሚሉ ዋና ዋናዎቹ ናቸው። አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። የኬንያ ፕሬዚዳንት ኡሁሩ ኬንያታ ተቃዋሚዎች ባልተካፈሉበት ፕሬዚዳንታዊ ምርጫ አሸንፈዋል። ኬንያታ 98 ከመቶ ገደማውን ድምፅ አግኝተው አሸንፈዋል ሲል የምርጫ ኮሚሽኑ ዛሬ ይፋ አድርጓል። ባለፈው ሐሙስ በተካሄደው ድጋሚ ምርጫ ከተመዘገበው 19.6 ሚሊዮን መራጭ ውስጥ ድምፁን የሰጠው ከ39 ከመቶ በታች መሆኑን ነፃው የምርጫና የወሰነች ኮሚሽን ሊቀመንበር ዋፉላ ቼቡካቲ አስታውቀዋል። ሀገራችን የከበደ የፖለቲካ ሁከት አደጋ ላይ ነች ሲሉ ያስጠንቀቁት የኬንያ ተቃዋሚ መሪ ራይላ ኦዲንጋ በሶስት ወር ውስጥ አዲስ ፕሬዚዳንታዊ ምርጫ እንዲካሄድ ጠይቀዋል። ራይላ ኦዲንጋ ባለፈው ሐሙስ ከተካሄደው ድጋሚ ፕሬዚዳንታዊ ምርጫ ራሳቸውን ካገለሉ ከሦስት ቀናት በኋላ ለአሶሽትድ ፕሬስ በሰጡት ቃለ መጠይቅ ፕሬዚደንት ኡሁሩ ኬንያታ ያለ አንድ ተፎካካሪ የተወዳደሩበት ምርጫ በመሆኑ ፉርሽ ነው ብለዋል። የሐሙሱን ምርጫ ኡሁሩና ኡሁሩ የተወዳደሩበት ሲሉ የገለጡት ራይላ ኦዲንጋ አስከትለውም ፕሬዚዳንቱ የአገሪቱን ተቋማት ለማውደም እየሞከሩ ናቸውም ብለዋል። ተቃዋሚ መሪው የዩናይትድ ስቴትስንና የሌሎችን ምዕራባውያን ሀገሮች ዲፕሎማቶችን ምርጫው እንዲደገም በማሳሰብ ኃላፊነት የጎደሉ ተግባር ፈጽመዋል ሲሉም ወንጅለዋቸዋል። እኛ የምናወራው ስለ ተአማኒ ምርጫ ነው፣ እነሱ ደግሞ ማንኛውም አይነት ምርጫ ይካሄድ ይላሉ። የኬንያ ወዳጆች ነን ይላሉ። ወዳጆቻችን ከሆኑ በቃ ጠላት አንፈልግም ሲሉ ኦዲንጋ ያማራሉ። ከኬንያታ መንግስት ጋር ስለ ነጻና ፍትሐዊ ምርጫ ለመነጋገር ዝግጁነታቸውን ገልጠው በሌላ በኩል ደግሞ የኬንያታ መንግስት ላይ ተጽዕኖ ለማሳደር ደጋፊዎቻቸው የሥራ ማቆም አድማና ሰላማዊ ሰልፍ እንዲካሄድም ጥሪ እያቀረቡ ናቸው። መጽሔት ዝርዝር ይኖረዋል በኋላ። የዩናይትድ ስቴትስ የአፍሪካ የሳህል አካባቢ ሀገሮች ለሚያካሄዷቸው ጸረ ሽብርተኛ ጥረቶች መርጃ 60 ሚሊዮን ዶላር ልትለግስ ቃል ገባች። ዛሬ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ይፋ ያደረጉት እርዳታ ቡርኪና ፋሶ፣ ቻድ፣ ማሊ፣ ሞሪቴንያና ኒጀር በዚሁ የአውሮፓውያን ዓመት ውስጥ ለመሠረቱት የጋራ ግብረ ኃይል ድጋፍ ለመስጠት ይውላል። ሽብርተኛነትን ድል ለመምታት አሸባሪ ቡድኖች በማናቸውም አህጉር ውስጥ መሸሸጊያ እንዳያገኘው መደረግን ይጠይቃል ሲሉ የውጭ ጉዳይ ሚኒስትር ቲለርሰን አስገንዝበዋል። የሚሰጠው የገንዘብ እርዳታ የእስልምና መንግስት ብሎ ራሱን በሚጠራ ቡድንና በግብረ አበሮቹ እንዲሁም በሌሎች ሽብርተኛ ቡድኖች አደጋ የተደቀነባቸው የክልሉ አጋሮቻችን ጸጥታቸውን ለማረጋገጥ የሚያካሄዱትን ትግል ያጠናክርላቸዋልም ብለዋል። በቅርቡ ከእስልምና መንግስት ቡድን ጋር ግንኙነት ያላቸው ታጣቂዎች በደቡብ ምዕራብ ኒዥር ውስጥ በዩናይትድ ስቴትስና በኒዥር ወታደሮች ላይ ባቀረቡት ወይም ባደረሱት ጥቃት አራት አሜሪካውያን ወታደሮች መገደላቸው አይዘነጋም። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የቀድሞ የምርጫ ዘመቻ አማካሪያቸውና ረዳታቸው ክስ ቀረበባቸው። የሩሲያን ባለፈው አመቱ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ጣልቃ መግባት ጉዳይ እየተከታተለ ያለው ልዩ መርማሪ ላለፉት በርካታ ወራት ያካሄደውን የምርመራ ውጤት መሰረት አድርጎ ያቀረበው የመጀመሪያ የክስ እርምጃ ዋሽንግተን ላይ እያነጋገረ ነው። የክሱን ዜና ይፋ መደረግ ተከትሎም የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ ማለዳ ላይ ተከታታይ የትዊተር መልእክቶችን አውጥተዋል። ሪፖርተሮቻችን ማይክል ባውማን እና ጄፍ ካስተር በዚህ ጉዳይ ያጠናቀሯቸው ዘገባዎች አሉ። አሉላ ከበደ ጨምቆ ያቀርባቸዋል። አንዳችም መመሳጠር የለም ሲሉ ነው ፕሬዚዳንት ትራምፕ በምርጫ ዘመቻቸውና በሩሲያ መካከል መመሳጠር እንዳለና እንዳልነበረ ለማረጋገጥ ሲከታተሉ በቆዩት ልዩ መርማሪ ሮበርት ሙለር የምርመራ ውጤት የቀድሞ የምርጫ አማካሪያቸው ፖል ማናፎርትና የረዥም ጊዜ ረዳታቸው መከሰሳቸውን ይፋ ላደረገው ዜና ምላሽ የሰጡት። በዛሬው ዕለት ይፋ የተደረገው የክስ ጭብጥ ማናፎርትና ረዳታቸው የቀረጥ ግብር ላለመክፈል በተፈጸመ ወንጀል፣ ህገወጥ ገንዘብን ህጋዊ ለማድረግ የተከናወነ የገንዘብ ዝውውር፣ እንዲሁም በዩናይት ስቴትስ ላይ ማሴር የሚሉትን ጨምሮ በበርካታ ወንጀሎች ተጠያቂ የሚያደርግ ነው። በፌዴራል ደረጃ የክሱን ትክክለኝነት ለመወሰን የተሰየመው 23 አባላት ያሉት ከህዝብ የተውጣጣ ፍርድ ሰጪ ቡድን ወይም ማውጫጭኝ ባለፈው አርብ ነው በልዩ መርማሪ ሙለር የተመራው መርማሪ ቡድን ያቀረበውን ክስ ያጸደቀው። ይህንንም ተከትሎ የክሱ ዜና ሾልኮ ከተሰማበት ካለፈው አርብ ማግስት አንስቶ በክሱ ጭብጥ ዝርዝሮች፣ የምርመራው ሂደትና አቅጣጫ የተለያዩ ወገኖችን ሐሳቦች ስታስተናግድ የሰነበተችው ዋሽንግተን ዛሬም የዜናውን ይፋ መድረግ ተከትሎ በዚሁ ጉዳይ ክፉኛ ተጠምዳ ውላለች። መርማሪ ሙለር ምርመራውን ከጀመሩበት ካለፈው የግንቦት ወር አንስቶ የመጀመሪያቸው የሆኑት እነኚህ ክሶች በትራምፕ ፕሬዚዳንታዊ አስተዳደር ላይ አንዳች አሳሳቢነት ወይም አሳሳቢ ጉዳይ አጥልቶ በቆየው የሩሲያ ጣልቃ ገብነት ላይ ያተኮረ ምርመራ በር ከፋች ተደርጎም ተወስዷል። ማናፎርት ሩሲያንና ዩክሬንን ጨምሮ ለተለያዩ አገሮች መሪዎች ጉዳይ አስፈጻሚ የሆኑ ቢሮዎችን በመርዳት ለረዥም ጊዜ የሰሩ ናቸው። የቀድሞ የንግድ ሸሪካቸው ሪክ ጌትስም ለፌዴራሉ የምርመራ ቢሮ ዛሬ እጃቸውን ሰጥተዋል። የዩናይት ስቴትስ የመረጃ ጉዳይ አዋቂዎች እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ ም መጀመሪያ ላይ የዩናይት ስቴትስን ዲሞክራሲ ለማወክና በፕሬዝዳንታዊ ምርጫው ትራምፕ እንዲያሸንፉ ለመርዳት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቀጥታ ጣልቃ ገብተዋል ሲሉ ይፋ ማድረጋቸውም ይታወቃል። ሊቢያ ቤንጋዚ ከተማ አቅራቢያ ቢያንስ 36 አስከሬኖች የተቀበሩበት የጅምላ መቃብር ተገኘ። አስከሬኖቻቸው የተገኙት ሰዎች ማንነት አልታወቀም። በጥይት የተመቱ ናቸውም ተብሏል። በአንድ ሪፖርት መሠረት አንዳንዶቹ አስከሬኖች ሙሉ የሥራ ልብስ የለበሱ፣ ሌሎች ደግሞ የስፖርት ቱታ ያጠለቁም አሉባቸው። የተባበሩት መንግስታት ድርጅት የሊቢያ ተወካይ ሐሳን ሰላሜ ባወጡት መግለጫ አረማውያን አረማውያን ወንጀል እንዳስቆጣቸው ገልጠው ምርመራ እንዲካሄድም አሳስበዋል ሁለቱም የሊቢያ ተቀናቃኝ አስተዳደሮች ዓለም አቀፍ እውቅና ያለው የትሪፖሊው መንግስትና በአገሪቱ ምስራቃዊ ክፍል በሀሊፍ ሀፍታር የሚመራው መንግስት ግድያውን አውግዘዋል ምርመራ እናካሄዳለን ሲሉም ቃል ገብተዋል የሀፍታር ተዋጊዎች ባለፉት ሦስት ዓመታት የተካሄዱትን በርካታ ግድያዎች በመፈጸም ይጠረጠራሉ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የየመን ቀውስ መፍትሔ እንዳይገኝለት ዋና እንቅፋት የሆነው የኢራን ፖሊሲ ነው ሲሉ የሳዑዲ አረቢያ የውጭ ጉዳይ ሚኒስትር ከሰሱ። በኢራን የሚደገፉትን የየመን ሁቲ አማጽያን የሚወጋው ወታደራዊ ኅብረት የሚመራው በሳዑዲ አረቢያ መሆኑ ይታወቃል። የሳዑዲ አረቢያው የውጭ ጉዳይ ሚኒስትር አዴል አልጁቤር ኢራንን በየመን ጣልቃ ጉዳይ በመግባትና በሺአ ሁጢ ተዋጊዎች መሳሪያ በመስጠት ከሰዋታል። ሁቲዎቹ ተዋጊዎች የየመንን ሕዝብ ለረሃብና ለድህነት ዳርገዋል፣ አራት ሚሊዮን ልጆች ከትምህርት ገበታቸው አፈናቅለዋል ሲሉም የሳዑዲ አረቢያው ሚኒስትር ወንጅለዋል። ባለፈው ሳምንት ዩናይትድ ስቴትስና የፋርስ ባህረ ሰላጤ የትብብር ምክር ቤት አባል አገሮች የመን ውስጥ የእስልምና መንግስት ቡድን አልቃይዳን ይቅርታ፣ የመን ውስጥ የእስልምና መንግስት እስላማዊ መንግስት ቡድንና አልቃይዳን በሚደግፉ በርካታ ግለሰቦችና አካላት ላይ ማዕቀቦችን ደንግገዋል። የተባበሩት መንግስታት ድርጅት ለቀውሱ መፍትሄ ለመፈለግ ጥረት እያደረገ መሆኑን ገልጾ ተዋጊዎቹ ወገኖች የሰላም ስምምነት ላይ ለመድረስ ቁርጠኝነት እንዲያሳዩ አበረታተዋል። ከአሁን ቀደም የተደረሱ ስምምነቶች ውጊያውን ለማስቆም አልቻሉም። የስፔን መንግስት አቃቤ ሕግ ከስራ የተባረሩትን የካታላን ካቢኔ ባለስልጣናት በመንግስት ላይ ክህደት በመፈጸምና አመፅ በማነሳሳት ክስ እንመሠረትባቸዋለን ሲሉ ተናግረዋል። ጠቅላይ አቃቤ ሕግ ሆዜ ማኑዌል ማዛ ዛሬ በሰጡት መግለጫ የካታሎኒያ መሪዎች ግዛቴቱ እንድትገነጠል ግፊት በማድረጋቸው የመንግስት ገንዘብ በመዝረፍም ጭምር መከሰስ አለባቸው ሲሉ ያሳስባሉ። የካታሎኒያ ተገንጣይ ፓርቲ በበኩሉ የግዛቲቱን ፓርላማ ያፈረሰው የሀገሪቱ መንግስት ለመጪው ተሳስ ወር ባቀደው ምርጫ እናወዳድራለን ሲል አስታውቋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥቅምት 20 2010 ዓ ም ምሽት ፕሮግራም ነው። በኢጋድና በአፍሪካ ኅብረት የተዘጋጀ ስብሰባ በቅርቡ ሃርቱም ላይ ተካሂዷል። የኢትዮጵያ መጠናከር በኢትዮጵያ መረጋጋት አብዛኛው ሕዝብ የተቀበለው የመንግስት ስርዓት መቋቋምና ይሄን የመሳሰሉት ለሁሉም አገሮች ከፍተኛ የሆነ ጠቀሜታ አለው። ከተሳታፊዎቹ አንዱ ዶክተር ዲማኖ ጎናቸው የሰማችኋቸው አነጋግረናቸዋል። አሁን አድማጮች የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት መጽሔት ክፍለ ጊዜ እንሸጋግራለን። ቀዳሚው ደግሞ አብይ ርዕስ ነው። በቤንሻንጉል ጉሙዝ ክልል በከማሼ ዞን በሎጂጋን ፎይ ወረዳ በሁለት ግለሰቦች ምክንያት በተነሳ ግጭት የስምንት ሰው ሕይወት ማለፉን የክልሉ መንግሥት አስታውቀዋል። ግጭቱ ከብሔር ግጭት ጋር የሚገናኝ ነገር የለውም ብሏል ቢሮው። በሌላ ዜናም ነቀምቴ ከተማ ውስጥ በተነሳ ግጭት የሦስት ሰው ሕይወት ማለፉ ተገልጿል። የአረና ትግራይ ቃል አቀባይ ጥቃቱ ብሔር ላይ ያነጣጠረ ነው ብለውታል። ጽዮን ግርማ ተጨማሪ አላት። በቤንሻንጉል ጉምዝ ክልል አርብ እለት በተፈጠረ ግጭት የስምንት ሰዎች ሕይወት መጥፋቱን የክልሉ መንግስት አስታውቋል። ግጭቱም የብሔር ሳይሆን በአንድ የአስረኛ ክፍል ተማሪ ሞት ምክንያት በቂም በቀል የተፈጠረ ነው ብሎታል። ማምሻውን የቤንሻንጉል ጉምዝ የኮሚኒኬሽን ጉዳዮች ኃላፊ አቶ መንግስቱ ፔሶን አነጋግሬያቸው ነበር። ከማሽ ዞን በቤንሻንጉል ጉምዝ ክልላዊ መንግስት ከማሽ ዞን በበሎ ጅጋንፎይ ወረዳ በሎደዴሻ ቀበሌ ነው የሚባለው አካባቢው ሀሙስ ማታ ሌሊት የግለሰቦች ግጭት ነበረ። አንድ ግለሰብ መንገድ ላይ ጠብቆ አንድ ሰው ገድሎ ሟቹ ወጣት ነበረ። የሟች ቤተሰቦች ወደ ቀብር እየተሄደ እያለ የሟች ቤተሰብና ወጣቶቹ በደም ፍላት ተነሳስቶ ሌሎች ግለሰቦች ላይ ግጭት ፈጠሩ። ከዛም በኋላ ፖሊሶች ያው የመከላከል ስራ እየሰሩ በግጭቱ ምክንያት ወደ ስምንት ሰዎች ምቶ አርብ ጠዋት ጀምሮ እስከ ረፋዱ ግጭት ነበረ። ከአርብ ረፋድ ላይ ጀምሮ በማረጋጋት ህዝቡን በማዋየት ወደ ኖርማል ኑሮ እንደገባ ነው ባለኝ መረጃ። ይሄ ነገር እንግዲህ ከተለያየ ቦታ እንደሚሰማው የብሄር ግጭት እንደሆነና የአካባቢው ተወላጆች እዛ አካባቢ በሚኖሩ የአማራ ተወላጆች ላይ ይሄንን ድርጊት ፈጽመዋል የሚል ወደ ብሔር ግጭቱ በግለሰቦች ሆኖ በኋላ ላይ ወደ ብሄር የተቀየረበት ሁኔታ አለ ማለት ነው። አጠቃላይ ግጭቱ ምንም አይነት ብሔር ተኮርም ሆነ ሌላ ፖለቲካ እንደምታ የሌለው ነው። የግለሰቦች የቂም በቀል ግጭት ነው ቶታሊ። ይሁን እንጂ ጠዋት ላይ የሟች ቤተሰቦች እርምጃ ሲወስዱ፣ ሌሎች አንዳንድ ሀይሎች የብሄረሰብ ተኮር ነው ግጭቱ ወደሚል አዝማሚያ ሊወስዱት የቻሉት እንጂ ብሔር ተኮርም አይደለም አንድ ብሔረሰብ ላይ ያነጣጠረም አይደለም። አጠቃላይ የአካባቢ ነዋሪዎች ናቸው። የአማራ ብሔረሰብም ይሁን እዛ አካባቢ ያሉ ብሔረሰቦች አጠቃላይ በክልሉ የሚኖሩና እዛው አካባቢ የሚኖሩት ህዝቦች ናቸው። እነዚህ ስምንቱ የሞቱት ማን ናቸው? ምን አይነት ሰዎች ናቸው? ወጣቶች ናቸው? አዛውንቶች ናቸው? ምን አይነት ሰዎች ናቸው? ስምንቶች ዲቴል የምርመራ መዝገቡ ሲመጣ እሱ በጸጥታ መዋቅሩ የሚሰጥ ሆነው አጠቃላይ በመረጃ ደረጃ ትላልቅ ሰዎች ናቸው ተብሎ ነው መረጃ የደረሰን፣ በአሁኑ ሰዓት ላይ ማለት ነው። ንብረት መቃጠለስ የተቃጠሉት ቤቶች የተቃጠለ ቤት አሁን በማጣራት ሂደት ላይ ነው ያለ፣ ነው ሁሉንም ነገር አጣርተን ለሚዲያ መግለጫ እንሰጣለን ብለን ያለ ነው። እስካሁን ድረስ በተጣራው መሰረት ግን አንድ ዘጠኝ የሚሆኑ ጎጆ ቤቶች በግጭቱ ሳቢያ የተቃጠሉ መሆኑን ነው ያጣራ ነው። ምን ያህል ሰው ታሰረ? ይሄን ድርጊት ፈጽሟል ተብሎ እስካሁን ድረስ በተጣራው ሂደት ወደ አስራ ሶስት የሚደርሱ ተጠርጣሪዎች ተይዘዋል። አሁን የማጣራት ሂደቱ በምርመራ ቡድን እየተካሄደ ነው ያለው። ቤንሻንጉል ላይ እንደዚህ አይነት ነገር ያጋጥማል ከዚህ በፊት? ከዚህ በፊት እንደዚህ አይነት ነገር ተከስቶ አያቅም ጉዳዩ የግለሰብ ቂም በቀል ነው እሱን ዝርዝር መረጃውን አጠቃላይ የምርመራ ሂደቱ ከተጠናቀቀ በኋላ የምናቀርብ ሆኖ ማንኛውም ግለሰብ ማዕከል ውስጥ ግጭት ሊከሰት ይችላል ግን ልጁ ወጣት ስለሆነ ወጣቶች ናቸው አሁን በደም ፍላት ተነሳስቶ ይህንን እንትን ለማድረግ የቻሉት ማለት ነው የአስረኛ ክፍል ወጣት ተማሪ ነው መጀመሪያ ተገሎ የነበረው ይሄ ነገር መፈናቀልን አስከትሏል አንድም ሰው የተፈናቀለ የለም በአጠቃላይ እዛ አካባቢ ያሉ ሰዎች በሙሉ የአካባቢ ማህበረሰብም የአካባቢ አመራሮችም በአጠቃላይ በመረባረብ እዚህ ግጭት የተፈጠረበት አካባቢ ያለውን የመጀመሪያው እርምጃ የተወሰዱ ግጭቱ ወደ ሌሎች ቀበሌዎች እንዳይሰፋ የመከላከል ስራ ነው የተሰራ። ከዛም በኋላ ደግሞ በግጭቱ የተጎዱ ሰዎችን አሰባስቦ እርዳታ የማድረግና ድጋፍ የማድረግ ስራ ነው የተሰራው። በሌላ በኩል በዚህ ጉዳይ ላይ አስተያየታቸው እንዲሰጡን የአማራ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን ጠይቀናቸው ነበር። ስብሰባ ላይ በመሆናቸው ሊያነጋግሩን እንደማይችሉ ገልጸውልናል። በሌላ በኩል በፌስቡክ ገጻቸው ላይ ጉዳዩን የክልሉ የባዕዴን ማስተባበሪያ ጽፈት ቤት እየተከታተለው መሆኑን፣ ግጭቱ የተፈጠረውን በሁለት ግለሰቦች የግል ቂም ምክንያት መሆኑን ጠቁመው በአሁኑ ሰዓትም በቦታው መረጋጋት መስፈኑንና አስራ አንድ ተጠርጣሪዎች በቁጥጥር ስር መዋላቸውን ተናግረዋል። በሌላ ዜና በዛሬ ሁለት በነቀምቴ ከተማ የሶስት ሰዎች ህይወት ማለፉ እየተነገረ ነው። በነቀምቴ ከተማ ነዋሪ የሆነና ስሙን መጥቀስ ያልፈለገ ወጣት ሰላማዊ በሆነ መንገድ በከተማው ሲከበር የነበረ የኤሬቻ በዓልን ለመረበሽ የሞከሩና ቦምብ ሊያፈነዱ ያሉ ሰዎች ሲያዙ አይቻለሁ ይለናል። ነቀምቴ ትናንትና ኤሬቻ በዓል ነበረ። በኤሬቻ በዓሉ ላይ የማይታወቁ የኦሮሞ ብሔር ያሉኑ ማለት ነው ቦምብ ምናምን ይዞ ተያዙ። እነሱ አሁን ያው ቁጥጥር ስር ሎሎ በኦሮሚያ ፖሊስ ምርመራ የተደረገባቸው ነው። እስካሁን ሆስፒታል መግባታቸውን እንጂ መሞታቸውን አላየውም። ሆስፒታል እንደገቡ አውቃለሁ። ረብሻ ተነስቶ ነበረ። በዛ በዓል ላይ ረብሻ ምንም አልተነሳም። በኦሮሚያ ፖሊስ እና በፎሌ ተብሎ የተመረጡ ልጆች አሉ። በእነሱ ነው ተያዙት። እነ ሲደበደቡ አይቻለ ግን መሞታቸውን አላየውም። ያው እኔ ጋ ነው ተያዙት። አንዱ ብረቻው ማለት ነው። በወንዙ በአባገዳ አካባቢ ተደርሶ እዛ ፎሎች ያዙት። እዛው በልጆች ተመጥቶ እንደተጎዳ አውቃለሁ። ግን መሞቱን ያው እርግጠኛ አይደለሁ። ዛሬ ደግሞ እንደገና ዛሬም ኧረ ሰዎች እንደተያዙ ነው። ሲደበደቡ አይተሃል አንተ ባይነ? የዛሬውን አላየሁም። ያው አንዱ በአድማ በታኝ የሚባሉ የጠበቃ ኃላፊዎች አሉ ነሴስ ቦምብ ሲለቁበት በጃጅ በጪስ ቦምብ ነው ተቃጠለ። ያው ሰውዬ ሮጦ እዛ ሲገባ በጃጅ ሹፌሩ አቁም ስለው እንዲ ይሰላሉ ያው በ ሲበቃ ኪስ ቦምብ እንደተመጣ ነው የምናውቀው። የአረና ትግራይ ፓርቲ ህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ በበኩላቸው በነቀምቴ ከተማ የተደረገው ጥቃት በብሄር ላይ ያተኮረ ነው ብለዋል። ከነቀምቴ አካባቢ ተደውሎ እንደተነገረን ከሆነ ሶስት የትግራይ ተወላጆች እንደተገደሉ ነው። የገደሏቸውም ያው የክልሉ የጸጥታ ኃይሎች እያሉ ነው የተገደሉትና ግድያውም በኦህዴት እንደተፈጸመ ነው። የደረሰን መረጃ። ይህንን መረጃ ያጣራችሁት መረጃ ነው። ከአካባቢው ብዙ ተማሪዎችም ወጥቷል፣ ከትምህርት ቤቱም እና ደውለው ከዛ ነው ስልክ የተነገረን ከተማሪዎች ነው። ኢንፎርሜሽን ያገኘ ነው። እና ሰዎቹ በጣም የግናኝ በሆነ ሁኔታ ተጋሩ በመሆናቸው ብቻ ነው የተገደሉት ነው ያለን መረጃ አንዱም ይሄንን መረጃ በእናንተ በኩል የተጣራ ለማድረግ ለምሳሌ የሟቾችን ማንነት፣ ቤተሰባቸውን ምን እንደሆኑ ለማጣራት ጥረት አድርጋችኋል? በተመሳሳይ ትናንትም እንደዚ አይነት ኢንፎርሜሽኖች ነበሩ። ዛሬ ነው የተገደሉትና ስማቸውም አድራሻቸውም ለማጣራት የሞከርን ነው። ተማሪዎቹም ግን ለራሳቸውም እየሸሽ ነው ያሉት መረጃው በተገቢ መልኩ ሊያጣሩ አልቻሉም ይሄ ነው ምክንያቱም ከታወቁ ሊገደሉ ይችላሉ ሊደበደሩ ይችላሉ የሚል ስራቸ አለ እና በዚህ ሁኔታ ነው ያለው ይሄ ድርጊት የተፈጸመው በኦህዴድ ነው ብለዋል ኦህዴድ የብሔር ጥቃት እየፈጸመ ነው እያሉ ነው ኦህዴድ ብቻ ሳይሆን እንደ ኢህአደግም ኢህአደግም እንደ መንግስት ዜጎቹን ሰላምና ህይወት መጠበቅ አለበት ኦህዴድም እንደ መንግስት በክልሉ የሚኖሩ ዜጎችን ጥቃት እንዳይደርሳቸው መከላከል ነበረበት። አሁን ግድያው የጸጥታ ኃይሎችን እያዩ አጠገብ እያሉ ነው የተገደሉትና ይሄ ሁኔታ በህወሀትና በኦህዴድ ያለው የስልጣን ሹክቻ የፈጠረው እና ኢህአዴግም ነገሮችን መቆጣጠር እንዳቃተው ነው እኛም የምንረዳው። አሁን መንገዱ እዛ አካባቢ ያሉ ሰዎች ማነጋገር ነው። ያው በተለያዩ ምክንያቶች እናጣራለን፣ መረጃው ይደርሰናል። አሁን ባለፈው በአካባቢ የተገደሉትን ከሰላሳ ዓመት በላይ ያደረጉ ዜጎች ናቸው። በደርግ ጊዜ በኃይለ ስላሴ ጊዜም የነበሩ ናቸው እና በተለያዩ መንገዶች ኢንፎርሜሽን እናገኛለን፣ እናጣራለን። እና በአጠቃላይ ሲታይ ግድያው በህዝብ የተፈጸመ ነው ብለን አናስብም። ምክንያቱም በሰላሳ ዓመት ከዛ በላይ ከኦሮሞ ህዝብ አብሮ የኖረ ህብረተሰብ የትግራይ ሰው አሁን ደርሶ ግድያው ሲፈጸምበት ከስልጣን ሽኩቻ የተነሳ ነው ነገ ማስበው የነቀምቴ ከተማ የኦህዴድ ጽሕፈት ቤት ኃላፊ አቶ ጸጋይ አብዲሳ ስለ ሁኔታው ተጠይቀው በእጃቸው ላይ የተሟላ መረጃ እንደሌላቸው ገልጸው ባላቸው መረጃ ግን ወጣቶች ቦምብ ይዘዋል በሚል የጠረጠሩትን ሁለት ሰው በድብደባ ህይወት ማጥፋታቸውን ነው። ትናንት አንድ ሰው ዛሬ ደግሞ አንድ ሰው ህይወት ጠፍቷል፣ ብለዋል። በሌላ በኩል ይህንን በተመለከተ አጠቃላይ መረጃን እንዲሰጡን የኦሮሚያ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋ ጋር ተደጋጋሚ የስልክ ሙከራ አድርገን ስልካቸው ስለማይሰራ ልናገኛቸው አልቻልንም። ነገር ግን ነቀምቴም በተመለከተ በፌስቡክ ገጻቸው ላይ ባሰፈሩት ጽሁፍ በዛሬው እለት በነቀምቴ ከተማ በተፈጠረ ሁከት ሶስት ዜጎቻችን ውድ ህይወታቸውን አጥተዋል፣ በግልና በመንግስት ንብረት ላይም ጉዳት ደርሷል ብለዋል። አያይዘውም የኦሮሚያ ብሔራዊ ክልላዊ መንግስት በሰው ህይወትና በንብረት ላይ በደረሰው ጉዳት የተሰማውን ጥልቅ ሀዘን ለመግለጽ እንወዳለን። የክልሉ መንግስት የሁከትና የብጥብጥ ተግባሮችን አጥብቆ ያወግዛል ብለዋል። ችግር ፈጣሪዎችን ከህዝብ ጋር በመቀናጀት ለህዝብ የሚያቀርብ ይሆናልን ብለዋል። በመጨረሻም በዚህ አጋጣሚ የክልላችን ህዝብ በአንድነት በመቆም የሁከት ፈጣሪዎችን የሁከትና የብጥብጥ አጀንዳን በማክሸፍ የክልላችንን የሰላም የወንድማማቾችና በአንድነት በአብሮነት የምንኖርባት ክልል እንድትሆን መላው የክልላችን ህዝብ ከመንግስትና ከጸጥታ አስከባሪ አካላት ጎን በመቆም የሁከትና የብጥብጥ አጀንዳዎችን እንዲታገል ጥሪያችንን እናቀርባለን ብለዋል። አድማጮች፣ የኦሮሚያ ክልል ኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋንና የአማራ ክልል ኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁንን እንዳገኘናቸው ምላሻቸውን ይዘን ለመቅረብ እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮን፣ እናመሰግናለሁ ለዘገባ። አሁን ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ባለፈው ነሐሴ ወር መጀመሪያ ላይ በበታች ፍርድ ቤት ውሳኔ የዋስ መብታቸው ተነኳቸው መለስካቸው፣ እኔ መግቢያውን አንብቤ ይቀጥላል። አድማጮች የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በ30 ሺህ ብር ዋስትና ከእስር እንዲፈቱ የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አዟል፣ ነው የሚለን መለስካቸው። የፍርድ ቤቱ ውሳኔ የዋስትና ጉዳይ መሰረታዊ መሆኑን አጽንዖት ሰጥቶ የተነተነ ነው ሲሉ የአቤት ባይ ጠበቃ ተናግረዋል። መለስካቸው አሁን በልቀጥል ባለፈው ነሐሴ ወር መጀመሪያ ላይ በበታች ፍርድ ቤት ውሳኔ የዋስ መብታቸው ተነፍኳቸው የነበሩት አቶ በቀለ ገርባ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የቀደመውን ውሳኔ በመሻር ለሰላሳ ሺህ ብር የሚበቃ ዋስትና አቅርበው ከእስር እንዲፈቱ አዘዘ። ፍርድ ቤቱ የሁለቱን ወገኖች ክርክር በማስታወስ በቀረበው የይግባኝ አቤቱታ አኳያ የራሱን ውሳኔ ሰጥቷል። ውሳኔው እጅግ ዝርዝርና የዋስ መብት ጥያቄን በጥንቃቄ ሊመረመር እንደሚገባ ያስተማረ ትንታኔ ነው ሲሉ ከአቶ በቀለ ገርባ ጠበቆች አንዱ አቶ አምሀ መኮንን ለቪኦኤ ተናግረዋል። ፍርድ ቤቱ ውሳኔ ሲሰጥ የዋስትና ጉዳይ መሰረታዊ መብት መሆኑን በጣም አጽንኦት ሰጥቶ ነው የገለጸው። በተለይ ጥሩ የሚበረታታና ሁሉም ፍርድ ቤቶችም ቢለምዱት ጥሩ ነው ብዬ የምወስደው ፍርድ ቤቱ ውሳኔ ሲሰጥ ዛሬ የዓለም አቀፍ የሲቪልና ፖለቲካ መብቶች ስምምነትንም ጠቅሷል። ስለ ዋስትና ጉዳይ በዛ የዓለም አቀፍ ኢትዮጵያ የተቀበለችው የዓለም አቀፍ ስምምነት ላይ የተቀመጠውን ድንጋጌ መሰረት አድርጓል። ሕገ መንግስቱንም እንደዚሁ ጠቅሷል። ስለዚህ ዋስትና መርህ መሆኑንና ሊከለከል በልዩ ሁኔታ ሊከለከል ከሆነ በጣም በጠባቡ መተርጎምና በጣም ጥንቃቄ እንደሚያስፈልግ አትቷል። ይህ የዋስትና ጥያቄ ቢታለፍ አቤት ባይ ከተከሰሱበት የሕግ ድንጋጌ አኳያ ጥፋተኛ ቢባሉ እንኳን የሚቀጡት ቅጣት አሁን ከታሰሩበት ጊዜ ሲነጻጸር አነስተኛ ሊሆን ስለሚችል የሚደርስባቸውን ጉዳት ፍርድ ቤቱ እንደተመለከተም አቶ አምሃ ጠቁመዋል። ከዚህ አንጻር የስር ፍርድ ቤት የዋስትና መብቱን ለመከልከል ምክንያት ያደረጋቸውን ሁለት ፍሬ ነገሮች ማለትም ወደ ውጭ ሀገር ሊሄድ ይችላል ተከላከል የተባለበት ፍሬ ነገር ድጋሚ ሊፈጽም ይችላል የሚለውን ውድቅ ከማድረጉም በላይ የታሰረበትንም ጊዜ ግምት ውስጥ አስገብቷል። አንድ አመት ከስድስት ወር ታስሯል ተወክለ እስካሁን ድረስ ምናልባት በስር ፍርድ ቤት በቀረው ተከላከል በተባለበት የሕግ ድንጋጌ ጥፋተኛ ቢባል እንኳን አሁን የዋስትና ጉዳይ የማይታይ ከሆነ ከታሰረውም ያነሰ ቅጣት ሊወሰንበት የሚችል እድል ሊያጋጥም እንደሚችል ሁሉ ግምት ውስጥ አስገብቷል፣ እና በጣም ዝርዝር ውሳኔ ነው የተሰጠው። ይህ የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት ውሳኔ በሰበር ሰሚ ችሎት እንደሚሰጡ ውሳኔዎች ለተመሳሳይ ጉዳዮች ያገለግላል ባይባልም ጥሩ ተመክሮ ሊሆን እንደሚችል ግን የአቶ አማሀ እምነት ነው። ይህን ውሳኔ የሰጠው የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ነው፣ የሰበር ሰሚ ችሎት አይደለም። ስለዚህ በቀጥታ ለሌሎች ጉዳዮች እንደ ፕሬሲደንስ ይሆናል ማለት ባይቻልም ግን ፍርድ ቤቶች እንግዲህ በእያንዳንድ ጉዳይ የሚሰጡ ውሳኔዎች የመማማር እድሉና ልምዱ ካለ በተለይ የፍርድ ቤቱ አስተዳደር ይሄን ሊያመቻች ይገባል ብዬ አምናለሁ። ጥሩ ጋይድላይን ወይም ጥሩ ተሞክሮ ይሆናል ብዬ አስባለሁ። አቶ በቀለ ገርባ ከሌሎች ሶስት የኦፌኮ አመራር አባላትና ሌሎች ተከሳሾች ጋራ አቃቤ ህግ በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ክስ መስርቶባቸው ሲከላከሉ ቆይተዋል ፍርድ ቤቱ እንዲከላከሉ ብይን ሲሰጥ አቶ በቀለ ገርባ በሽብር ወንጀል ሳይሆን በመደበኛው የወንጀል ህግ እንዲከላከሉ መወሰኑ አይዘነጋም ከዚህ ብይን በኋላ አቶ በቀለ በዋስ እንዲፈቱ ለዚሁ ፍርድ ቤት ጥያቄ ቢያቀርቡም ፍርድ ቤቱ ነሐሴ አራት ቀን 2009 ዓ ም በሰጠው ውሳኔ ጥያቄያቸውን ውድቅ አድርጎባቸው ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ሰማያዊ ፓርቲ የአስቸኳይ ጊዜ አዋጁ ከተጣለበት ጊዜ አንስቶ ላለፈው አንድ ዓመት የሚሆን ጊዜ የመጀመሪያውን ህዝባዊ ስብሰባ ትናንት አዲስ አበባ ላይ አካሂዷል። በመብራት ኃይል አዳራሽ ውስጥ በተካሄደው በዚህ ስብሰባ ቁጥሩ ከስምንት መቶ ያላነሰ ሰው መገኘቱን የፓርቲው ምክትል ሊቀመንበር አቶ ጌታነህ ባልቻ ማምሻውን ገልጸውልኛል። የሰላማዊ ትግል እንቅስቃሴ በአዋጁ ምክንያት ተደናቅፎ ቆይቶ ነበረና፣ ሐምሌ ላይ የአስቸኳይ ጊዜ አዋጁ ሲነሳ ወደ ህዝባዊ ትግል ገብተን ህዝቡንም አታግለን አሁን መንግስት በአገራችን ሁኔታ ውስጥ እያደረገ ያለውን ሁኔታ አውግዘን ተደራጅተን መቀጠል አለብን መስራት አለብን በሚለው መሰረት ያን እንቅስቃሴ የሚጀምር ነው። ምንድን ነው ያወገዛችሁት? እንግዲህ በየአካባቢዎች እንደሚታወቀው በሶማሌና በኦሮሚያ አካባቢ ላይ እንደዚህ ዜጎች ግድያ አለ፣ መፈናቀል አለ። አሁን በኢሉባቡር ላይ ቤኒሻንጉል፣ በተለያዩ ረቡ፣ በጉጂ በቦረና ዞን፣ በተለያዩ አካባቢዎች ጋር ከዚህ ከንትን ጋር በተገናኘ ግጭቶች አሉና እነሱን መንግስት በትክክል እያስተናገዳቸው አይደለም። መንግስትም ችግሮችን ለመፍታት እያደረገ ያለው ጥረት በጣም አናሳ ነው። እንደገናም ደግሞ እየተከተለ ያለው የችግር አፈታት ዘዴ የባሰ ሀገሪቱን ወደ አላስፈላጊ ደረጃ እያወረዳ ስለሚገኝ ለሱ ዜጎች ኢትዮጵያውያን ምሁራን፣ ሀገር ሽማግሌዎች፣ ሃይማኖት መሪዎች፣ ሌሎችም ተጠናክረው መምጣት አለባቸው። ለዚህ ሂደት የበኩላቸውን አስተዋጽኦ ማድረግ አለባቸው። በኋላ ላይ እንደሚታወቀው ሀገራችን ያለችበት ሁኔታ እንደገና ዞኑም ጭምር ለአደጋ የሚመኝ ስለሆነ ከተበላሸ በኋላ ለማስተካከል የምናደርገው ምንም ጥረት ምንም ይሰጠን አሁን አዎንታዊ አስተዋጽኦ ስለሌለ ከአድማ መግባይ አለብን ህዝቡን መነሳት አለበት የሚለውን ለማስተላለፍ ነው። የፊታችን እሁድ መስከረም ሀያ ስድስት ሁለት ሺ አስር ዓመተ ምህረት ከምንሊክ አደባባይ ተነስቶ መስቀል አደባባይ ላይ የሚጠናቀቅ ሰላማዊ ሰልፍ እንደሚያደርግም ሰማያዊ ፓርቲ አስታውቋል። ምክትል ሊቀመንበሩ አቶ ጌታነህ አብሮ ከስብሰባዎቹ ጋር የጠየቅ ነው። ባለፈው መስከረም ሀያ ስምንት ከሚኒልክ ስኮር እስከ መስቀል ስኮር ሰልፍ እንደዚህ ጠርተን ነበረ። ሚኒልክ አደባባይ እስከ መስቀል አደባባይ ቸርችል ጎዳና ጋር አድርጎ እዛ የሚጠናቀቅ ሰልፍ ጠርተን ነበረ። እሰጡን ቆይተው መጨረሻ ላይ አርብ ለታ ከአዋሬ በቤሌሪያ ሜዳ ድረስ ሲዲ ምናምን የሚል አርብ ማታ ሌሳውን ላይ ሰጥተውን ነበረ። እና እንደ ምክንያት ያቀረቡትም ህዝባዊ በዓል አለ ብለው በሂዴንን ክብረ በዓል በማዘጋጃ ቤታ ጊጅ ውስጥ ስለምናከብር ለሱ በዛ ጋር ስታልፉ መኪና መንገድ ምናምን ትዘጋጋላችሁ በሚል ምክንያት ነበር ያቀረቡት። ስለዚህ አሁን ደግሞ በሀያ ስድስት ጥቅምት ሀያ ስድስት ያው የትኛውም ቀን የኛ ቀን ስለሆነ ህዝቡን ማደራጀት ማሰባሰብ ነው በሀያ ስድስት እና እናደረጋለን ብለን አሁን ደግሞ ለአስቤት ያንሰ አብሮን ያስገባ ነው ሰብውንና የእውቅና ጥያቄውን ያቀረብነው በመጪው በመጪ እሑድ ማለት ነው እና ይሄኛው ጥያቄያችሁ እውቅና አግኝተዋል። ዛሬ ሄደው ነበረ የክፍል ኃላፊውን ማግኘት አልቻሉም። እንደገና ነገም እንሄዳለን እንጠይቃለን። ይህም ጥያቄያችን እኛ ሰላማዊ ትግል ነው። ደጋግሞ በርማ እንኳ ትጠይቃል። እኛም ፓንሰለች ህዛችንም እያደራጀን በአንድ በኩል፣ ሌላ በኩል ደግሞ ስራቱንም ወደ ትክክለኛው መስመር እንዲመጣ እናስጨንቃለን ይህ በእንዲህ እንዳለም የአማራ ክልል ጠቅላይ ፍርድ ቤት ባለፈው ሐሙስ ጥቅምት 16 2010 ዓ ም በዋለው ችሎት ባህር ዳር ከተማ ላይ በነሐሴ 2008 ዓ ም ተካሄዶ ከነበረውና ብዙ ጉዳት ከደረሰበት ሰልፍ ጋር ተያይዞ በእስር ላይ ቆይተው የነበሩ የሰማያዊ ፓርቲ የምዕራብ ጎጃም ዞን በተለይ ደግሞ የፓርቲው የባህር ዳር ከተማ መሪዎችን በነፃ ማሰናበቱ ታውቋል በፓርቲው መሪዎችና አባላት ላይ ለ11 ወራት ያህል ክስ ሳይመሰረት የቱን ለቪኦኤ የገለጹት የፓርቲው የባህር ዳር ከተማ ሰብሳቢ አቶ ማሩ ዳኘውና ምክትላቸው አቶ መልካሙ ታደሰ ክሱ ሲቀርብባቸውም ጥፋተኛ ሆነው ከተገኙ ከዕድሜ ልክ እስራት እስከ ሞት የሚያስቀጣ የወንጀል ክስ እንደነበር አመልክተዋል። አቶ መልካሙ ማረማየት ተገባም በኋላ ከረጅም ወራት አስቀመጡትም ብሎ ከዛ ወይም ከሳሶኑ ወይም በዋስትና መብት ስሆነና ሚጣኛ ቤተሰብ አስተዳዳሪ ነቸዊ ሰዎች የምንሰውር የምንጠፋም ነገለን ማድራሻ ያለን ሰዎች ለምንድን ነው ይሄ በደል የሚፈጸምብን ብለን ለፍርድ ቤቱ አቀረም የተከሰታቸው ወንጀል አስቻላይ ሕገ መንግስቱን በሀይል ለመናድ ክልሉ ኢኮኖሚ እንዲናቀ በማድረግ በሚሊዮኖች የሚቆጠር ንብረት እንዲወድም አስራ ሶስት የሰው ህይወት አንድ መቶ ሰዎች የአካል ጉዳት ለዚህ ለዚህ በመሆናችሁ አጠቃላይ በሽብር ወንጀል ስለሆነ የተከሰሳችሁት የዋስትና መብት አያሰጥም በሚል ይሄንን የዋስትና መብት የሚከለከል ክስ መሆኑን የተከሰስንበት አንቀጽም ከእስራት እስከ ሞት ቅጣት የሚያስቀጣ መሆኑ ተጠቀሰና፣ በዚህ ምክንያት ዋስትና ተከልክለን አሁንም ተመልሰን ወደ ማረሚያ ቤት እንድንቆይ ተደረግ። ረጅም ጊዜ ቆይታ በኋላ ሰኔ ላይ የቅርብ ጫርት የደረሰን ወደ አምሳ ሶስት የሚሆን ደስ የአክስ ቻርች ከደረሰን በኋላ ፍርድ ቤት አንድ ሁለት የሚሄድ ፍርድ ቤቱ ለእረፍት ክረምት ላይ ተዘጋ። ከዛም በኋላ በመስከረም እንደገና ሁኑ በፈጠሮ ቀረም እየተመላለስን ነው በነበረበት ሰዓት ላይ ያው ዓቃቤ ህግ ያቀረባቸው ምስክሮች አይ እነዚህ ሰዎች ወንጀል ሲሰሩ ሲፈጸሙ እናቸው የሰሜን ፓርቲ ግን እናቀለን የተባለ ወንጀል ሲሰሩ ዋሉ። ለመሆኑ የአቃቢ ህግ ምስክሮች እነማን ነበሩ? አቀራረባቸውና እማኝነታቸውስ ምን ይመስል ነበር? ሊቀመንበሩ አቶ ማሩ ከቀረቡት የአቃቢ ህግ አምስት ምስክሮች ሶስቶች አናውቃቸውን በማለት ራሳቸውን አግለዋል። ሁለቱ የከንቲባ ጽፈት ቤት ኃላፊና የክልሉ የጸጥታ ዘርፍ መምሪያ ኃላፊ አቶ ዘላለም ውካል፣ እንዲሁም የከንቲባ ጽፈት ቤት ኃላፊ አቶ አላዩ መኮንን ይባላሉ። እነዚህ ለምስክርነት እናቃለን ብለው ቀርበዋል። አቃቢ ህግ ግን ይበቃኛል፣ የሰነድ ያቀረብኩት የሰነድ ማስረጃ ተያይዞ ሁለቶች እንዲያስረዱልኝ በማለት ለፍርድ ቤቱ አቅርቧል። ፍርድ ቤቱም እነዚህን አጽድቆ ተጨማሪ ቀን በመቅጠር ያው አሰናብቶናል። በዚህ ሁኔታ ነው እንግዲህ ቀርበው የአቃቢ ሕግ ሁለቱ ምስክሮች የሰጡት። ከእነዚህ ውስጥ አቶ አላዩ መኮንን የተባሉ የክልሉ የከንቲባ ጽሕፈት ቤት ኃላፊ እንግዲህ ህዝባዊነት የእኛንም ሁኔታ ግምት ውስጥ በማስገባት እውነታ በመናገር ለፍርድ ቤቱ አስረድተዋል ሰማያዊ ፓርቲ ጥያቄ ከማቅረብ የዘለለ ምንም አይነት እዚህ ክልል ላይ ተሳትፎ እንደሌለው ከኔ ውጭ እና ከአቶ መልካሙ ውጭ ሌሎችንም አባላት ወደ አስር የተከሰሱ በእኔ ስም አባላትን እንደማያውቋቸው በአካልም በመልክም እንደማያውቋቸው ለፍርድ ቤቱ አስረድተዋል። ፍርድ ቤቱ አቃቢ ሕግም ሌላ ተጨማሪ አስተያየት እንዲሰጠው በመጠየቅ አቃቢ ሕግም ከቀረቡ የሕግ ምስክሮች ካስረድነት ጭብጥና ከሰነድ ማስረጃ ጋር በተያዘ ውሳኔ እንዲሰጥለት አለምንም ቅሬታ በዚህ ፍርድ ቤቱ ተቀያሪ ጊዜ ቀጠሮ በመያዝ ቀጥሮናል። ከዛ ጥቅምት አስራ ስድስት በኋላው ችሎት የአማራ ክልል ጠቅላይ ፍርድ ቤት ዳኞች ለአንድ ሰዓት ያህል ክሱ ከመነሻ እስከ መድረሻ ዳኛው ካነበቡ በኋላ አዳራሹ በርከት ያለ ህዝብ ነበር። የኛም አንዳንድ ደጋፊዎች፣ ቤተሰቦቻችን እዛው ይገኙ ነበር። ያን አነበው ካሰሙ በኋላ መጨረሻ ላይ ምንድን ነው ያሉት? አቃቤ ህግ ከመነሻ ጀምሮ ክስ ከመሰረተበት አሁን እስከ አስያዛቸው የክስ ማስረጃዎች እስከሰጡት ተጨባጭ ማስረጃ ጋር ምንም አይነት እንኳን ለውሳኔ የሚያደርስ ቅርጽ የሌለው ሆኖ ስላገኘን በብዙ አሰናብተናል በማለት ሰነጻ የተሰናበተ ነው። እነ አቶ ማሩ ያለ ክስ ከቤተሰቦቻቸው ተነጥለው በቆዩባቸው ወራት በቤተሰቦቻቸው አባላት በልጆቻቸውና በራሳቸው ላይ ደርሷል ስለሚሉት ጉዳትና ስለ እስር ቤት ቆይታቸውም አጫውተውኛል። በሌላ ዝግጅት ይዣቸው መልሳለሁ። ወደ ምሽቱ የመጨረሻ ዘገባ እናልፋለን። ቀደም ሲል በዜናችን እንደገለጥ ነው የኬንያ ምርጫ ቦርድ የውድድሩን ውጤት ይፋ አድርጓል። በምርጫው የወቅቱ ፕሬዚዳንት ኡሁሩ ኬንያታ ዘጠና ስምንት በመቶ ድምፅ አግኝተው ማሸነፋቸውን ቦርድ የምርጫ ኮሚሽነሩ ዋፉላ ቺቡካቴ ገልጠዋል። የምርጫው ሁኔታ በጸጥታ አለመረጋጋት ምክንያት በሀገሪቱ ግዛት በሙሉ ያልተደረገ ቢሆንም የምርጫ ቦርድ ምክትል ኮሚሽነር ኮንሶላታ ኦንጋታ ምርጫው በሌሎች አራት የኬንያ ግዛቶች ባይደረጉም በሀገሪቱ የምርጫ ሕግ መሠረት የምርጫ ኮሚሽኑ ውጤቱን ይፋ ማድረጉን ተናግረዋል። የተቃዋሚ ፓርቲ እጩ የነበሩት ራይላ ኦዲንጋ ምርጫው ተቀባይነት የሌለው ነው ይላሉ። የኬንያታን ድጋሚ መመረጥም ያጣጥላሉ። ዳዊት ገልሞ ከናይሮቢ ተጨማሪ አለው። ለመምረጥ ከተመዘገቡት 19 ሚሊዮን በላይ ኬንያውያን ወደ 7 ሚሊዮን ብቻ ናቸው በድጋሚ በተደረገው የኬንያ ፕሬዚዳንታዊ ምርጫ ላይ የተሳተፉት። በዚህ ምርጫ ተቀማጩ ፕሬዚዳንቱ ሁሩ ኬንያታ ዘጠና ስምንት በመቶ ድምፅ አግኝተው ማሸነፋቸውን የኬንያ የምርጫ ቦርድ አስታውቋል። የኬንያ የምርጫ ቦርድ ኮሚሽነር ዋፉላ ቻቡካቲ ምርጫው የተካሄደው ጠቅላይ ፍርድ ቤቱ ባስቀመጠው መሰረት ነው ይላሉ። ፎሎዊንግ ዳት ኦርደር ባይ ዘ ሱፕሪም ኮርት ዊ አዝ አ ኮሚሽን ፑት ኢን ፕሌስ ኦል ዘ ሲስተምስ ሪኳየርድ ፎር ዘ ኮንዳክት ኦፍ ዘ ፍሬሽ ኤሌክሽን። በጠቅላይ ፍርድ ቤቱ በተሰጠው ትእዛዝ መሠረት ኮሚሽኑ አዲሱ ምርጫ እንዲካሄድ ሊሟሉ የሚገቡ ቅድመ ሁኔታዎችን በተጠየቀው መሠረት ፍርድ ቤቱ ከምርጫው በፊት ልናደርገው የሚገቡትን ለውጦች ያካተተ ነው። ኮሚሽኑ በሕግ እንዲያሟላ የተጠየቀውን ሁሉ ምርጫው ከመደረጉ በፊት መሟላታቸውን አረጋግጧል። ባለፈው ፕሬዝዳንታዊ ምርጫ ውጤት ላይ ችግር የነበረው የመራጮች የድምፅ መዝገብ ቅጽ ከተረጋገጠ በኋላ ውጤቱ ይፋ እንዲደረግ መደረጉን ቸቡካቲ ገልጸዋል። ኬንያታ ያሸነፉት ምርጫ ከተመዘገቡት መራጮች 38.4 በመቶ ብቻ ወጥተው በምርጫው እንደተሳተፉም ኮሚሽነሩ ተናግረዋል። በድጋሚ የተመረጡት ኬንያታ በበኩላቸው ሕግን ማክበራቸው ከሁሉም በላይ ደስ እንዳላቸው ገልጸው ከብዙ አካላት እየቀረበላቸው ከራይላ ጋር ድርድር የማድረግ ጥያቄን እንዲህ መልሰዋል። ስለዚህ ስለዚህ እንዴት ነው ለመነጋገር ፍቃደኛ ነህ ብላችሁ የምትወተውቱኝ? እነሱ መጀመሪያ በሕግ የተቀመጠላቸው መብቶች ይጠቀሙበት ዘንድ ጊዜ እንስጣቸው። ሲፈልጉ ወደ ፍርድ ቤት ይሂዱ። ማንም በሕግ የተሰጣቸውን መብት የሚከለክላቸው ሰው የለም። ሌላውን በኋላ እንመጣበታለን። ማድረግ ያለብን ቅድመ ሁኔታዎችን ስንጨርስ ለመነጋገር ዝግጁ መሆን ነው። ኬንያታ የአገሩ ዜጎች በሰላም እንዲንቀሳቀሱም በንግግራቸው አሳስበዋል። ምርጫው ግን የተቀናቃኝ ራይላ ደጋፊዎች በሚገኙበት በአራት የኬንያ ግዛቶች ማለትም በሆማ ቤይ፣ በሲያያ፣ በሚጎሪና በክሱሙ በጸጥታ ችግር ሳይካሄድ ቀርቷል። የኬንያ የምርጫ ቦርድ ምክትል ኮሚሽነር ኮንሶላታ ንጋታ ምርጫው ስላልተካሄደባቸው ቦታዎች ሲናገሩ እንዲህ ብለዋል። ኢን ኮምፕላያንስ ዊዝ ሴክሽን 55 ቢ ኦፍ ዘ ኤሌክሽን አክት የምርጫ ሕጉ አንቀጽ 35 ለ ስለ ሁኔታው ማንኛውም ምርጫ ሊደረግ ከነበረበት የጊዜ ሰሌዳ ሲተላለፍ የተባለው ምርጫ በተቻለ ጊዜ መደረግ እንዳለበት ያስቀምጣል። ኮሚሽኑ ምርጫው በተግባር የሚደረግበትን ሁኔታ ለማወቅ ከሚመለከታቸው አካላት ጋር አሁንም እየተወያየ ነው። ክቡራትና ክቡራን አድማጮች ወደ ተከታዩ ዝግጅታችን እናልፋለን። ስፖርት። የዛሬውን ስፖርት ያዘጋጀው ገዛኸኝ ጽዮን መስቀል ነው ከአዲስ አበባ። ስፖርት ይቀጥላል። አመሰግናለሁ ሰለሞን። በአትሌቲክስ ዜና እጀምራለሁ። በአዲስ አበባ አትሌቲክስ ፌዴሬሽን የሚዘጋጀው ዓመታዊ አስራ አንደኛው የፔፕሲ ግማሽ ማራቶን የሩጫ ውድድር ትናንት አዲስ አበባ ውስጥ ተካሂዷል። ከግልና ከክለቦች የተውጣጡ በሁለቱም ጾታ ከ220 በላይ ተወዳዳሪዎች ተሳታፊ ሆነውበታል። ጠንካራ ፉክክር በታየበት በዋናዎቹ አትሌቶች በ21 ኪሎ ሜትር በሴቶች ያሸነፈችው ከፌዴራል ፖሊስ ጀሚላ አርቴሳ ስትሆን በወንዶቹ አትሌት ፍቃዱ ኃብቱ ከኢትዮጵያ ንግድ ባንክ በአንደኝነት አሸንፏል። አሸናፊዎቹ ጀሚልና ኃይሉ በውድድሩ መጨረሻ መደሰታቸውን በአጭሩ ገልጸዋል። በጣም ደስ ብሎኛል። የዛሬ ማሸነፍ በቃ ደስ ብሎኛል። በጣም ደስ ብሎኛል ጋር ትንፋስ ስላለው ነው እንጂ ዳገት ይበዛዋል ትንሽ ቁልቁል ስላለው በጣም ደስ ብሎኛል። ደስ ይለኛል። ክብሮም ደስታና ይከበር ቢያብር ሁለቱ ከንግድ ባንክ ናቸው። ሁለተኛና ሶስተኛ ወጥተዋል። በእግር ኳስ ዜና የኢትዮጵያ ፕሪምየር ሊግ ሻምፒዮናው ቅዱስ ጊዮርጊስና የፕሪምየር ሊጉ ጥሎ ማለፍ ሻምፒዮና ወላይታ ዲቻ ትናንት ለአሸናፊዎች አሸናፊ ዋንጫ ተጫውተዋል። ቅዱስ ጊዮርጊስ ብዙም ሳይቸገር ነው ከእረፍት በፊት በአሉላ ግርማ እና በአቡበከር ሳኒ ባስቆጠሯቸው ሁለት ጎሎች ሁለት ለባዶ አሸንፏል። ባለፈው ሳምንት የአዲስ አበባን ዋንጫ ትናንት ደግሞ የአሸናፊዎች አሸናፊነት ዋንጫ በአንድ ሳምንት ጊዮርጊስ ሁለት ዋንጫ ወደ ላይብረሪው አስገብቷል። ሌላው የእግር ኳስ ዜና ወደ አፍሪካ ሻምፒዮንስ ሊግ ይወስደናል። በግብፅ አሌክሳንደሪያ ከተማ የአፍሪካ ክለቦች ሻምፒዮንስ ሊግ በግብፁ አልሃሊና በሞሮኮ ዊደር ካዛብላንካ መካከል የመጀመሪያው ፍጻሜ ጨዋታ ተካሂደዋል። በውጤቱም አንድ ለአንድ አቻ ተለያይተዋል። ከሁለት ሳምንት በኋላ የመልሱን ጨዋታ በሞሮኮ አድርገው በሁለት የጨዋታ ውጤት አሸናፊው የሁለት ሺ አስራ ሰባት የአፍሪካ ክለቦች ሻምፒዮንነቱን ያረጋግጣል። ከሜዳው ውጪ ግብ አስቆጥሮ የተመለሰው ዊዳድ ካዛ ብላንካም የተሻለ ዕድል ያለው ይመስላል። የሁለቱን ኃያላን ክለቦች የፍጻሜ ጨዋታ በዋና ዳኝነት የመራው ኢንተርናሽናል አልቢትር በአምላክ ተሰማ ሲሆን ኢትዮጵያዊው ዳኛ ውድድሩን በግሩም ዳኝነት መምራቱ ተዘግቧል። ከአፍሪካ ወደ አውሮፓ ስንሸጋገር ከአውሮፓ ታላላቅ ሊጎች የተወሰኑ ውጤቶችን እንመለከታለን በተወዳጁ የእንግሊዝ ፕሪምየር ሊግ አስረኛ ሳምንት ጨዋታ መርሃ ግብር በዘጠኝ ጨዋታ ሀያ ሁለት ጎል ተቆጥሮበታል። የሳምንቱ ተጠባቂ ጨዋታ አልትራፎርድ ላይ ማንቸስተር ዩናይትድ ከቶተንሃም ሆትስፐር ባለሜዳው ማንቸስተር ዩናይትድ ተቀይሮ በገባው አንቶኒዮ ማርሻል ባስቆጠራት ብቸኛ ግብ ቶተንሃምን አንድ ለባዶ አሸንፏል። ማንቸስተር ሲቲ ዌስት ብሮም አልቢየንን ሶስት ለሁለት አርሴናል፣ ስዋንሲ ሲቲን ሁለት ለአንድ ቸልሲ በርንማውዝን አንድ ለባዶ፣ ሊቨርፑል ሃደርስፊልድን ሶስት ለባዶ አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ፕሪምየር ሊጉን ማንቸስተር ሲቲ በ10 ጨዋታ 28 ነጥብ ሰብስቦ መሪነቱን አጠናክሮ ሲቀጥል ማንቸስተር ዩናይትድ በ23 ተከትሏል። ቶተንሃም በ20፣ ቸልሲ ና አርሴናል በኩል 19 ሶስተኛ ና አራተኛ ደረጃ ላይ ተቀምጠዋል። ኮከብ ጎል አግቢነቱን የቶተንሃሙ ሃሪኬን በ8 ጎል ቀዳሚ ነው። በስፔን ላሊጋ ባርሴሎና ግስጋሴውን በድል ቀጥሏል። ተቀናቃኞቹ ሪያል ማድሪድ ና አትሌቲኮ ማድሪድ በሽንፈትና በአቻ ውጤት ነጥብ ሲጥሉ ባርሳ ከሜዳው ውጪ አትሌቲኮ ቢልባኦን ሁለት ለባዶ አሸንፏዋል። ፖሊኒዮ ና ሜሲ ጎሎቹን ለባርሳ አስመዝግበዋል። ሪያል ማድሪድ በአዲስ ገቢው ጊሮና ሁለት ለአንድ ሲሸነፍ አትሌቲኮ ማድሪድ አቻ በመውጣቱ ነጥብ ጥሏል። ቫሌንሺያ አላቬዝን ሁለት ለአንድ ሲያሸንፍ ሲቪያ ሌጋኔዝን በተመሳሳይ እንደዚሁ ሁለት ለአንድ ረጥቷል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በ28 ነጥብ ላሊጋውን እየመራ ሲሆን ቫሌንሽያ በ24 ነጥብ በሁለተኝነት ተከትሏል። አትሌቲኮ ማድሪድ እና ሪያል ማድሪድ በኩል 20 ነጥብ ሶስተኛ ና አራተኛ ናቸው። ሜሲ በ12 ጎል ኮከብ ጎል አግቢነቱን እንደያዘ ነው። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። አመሰግናለሁኝ ገዛኝ ሲሆን መስቀል ሰሎሞን ክፍሌ ዛሬ ረፍት ላይ ነው። አንተ እንዳጋጣሚ ስናነበብ ጥሩ ይዞ አለ እሱ ንግግር እናመሰግናለን። ከጥቅምት ስምንት ወደሚቀጥለው ዝግጅት ስናልፍ ከጥቅምት ስምንት እስከ ጥቅምት አስር ሁለት ሺህ አስር በአፍሪካ ህብረትና በኢጋድ የተዘጋጀ ስብሰባ ካርቱም ላይ ተካሂዷል። የተከታዩ ዝግጅታችን ርዕሰ ጉዳይ ነው። ዶክተር ዲማኖጎ የኦሮሞ ዴሞክራሲያዊ ግንባር ምክትል ሊቀመንበርና የኢትዮጵያ ሀገራዊ ንቅናቄ የሥራ አስፈጻሚ ምክር ቤት ሰብሳቢ ወይም ሊቀመንበር ናቸው። እርሳቸውና ባልደረባቸው አቶ ሌንጮ ለታ በካርቱሙ ስብሰባ ላይ ተገኝተዋል። ምን ይሁን የወሰዳቸው በዚህ ጉባኤ ላይ በግል ነው የተሳተፍ ነው እንደ በአካባቢው የፖለቲካና ጸጥታ ሁኔታ ላይ ምርምር እንዳደረጉ ሰዎች እኔ ባልደረባ አቶ ሌንቾ ከዚህ በፊት በአፍሪካ ቀን አንዱ በፒስ ኪፒንግ ሌላው በአካባቢ ስላለ ፖለቲካ ሁኔታ ሁለት መጽሐፍ ጽፏል። እኔ ደግሞ ከአራት አመት በፊት በኦክስፎርድ ዩኒቨርሲቲ እና ፕሪንስተን ዩኒቨርሲቲዎች ምርምር ሳደርግ ነበር ሁለት የምርምር ጽሁፎችን አቅርብ ያለው፣ አንዱ በኢትዮጵያ እና በኤርትራ መካከል ስላለው ግጭትና የዓለም አቀፍ ማህበረሰብ ሚና ምን እንደነበረ፣ የዚህ ግጭት መንስኤውና መፍትሄውስ ምን ሊሆን ይችላል በሚል ላይ ሰፋ ያለ ምርምር አቅርብ ያለው። ሁለተኛው ደግሞ በአጠቃላይ በአፍሪካ የአካባቢ ኢኮኖሚያዊ መተሳሰር ሪጂናል ኢኮኖሚክ ኢንቴግሬሽንን በሚመለከት ምንድን ናቸው ቻሌንጆቹ? በአፍሪካ ውስጥ ኢኮኖሚ ትብብር በየአካባቢው ለመፍጠር አሉ ልዩ ልዩ ድርጅቶች አሉ። በየአካባቢው ምዕራብ አፍሪካ አለ፣ የደቡብ በአፍሪካ ቀንድ አካባቢ ጋድ የሚባለው አለ፣ የኤስ አፍሪካን ኢኮኖሚክ ኮሚኒቲ የሚባለው አለ፣ ኮሜሳ የሚባል ብዙ ናቸው። እና ይኑ በስም ይኑሩ እንጂ ግን ብዙ ልዩ ልዩ አይነት ቻሌንጆች አሉ እና ምንድን ናቸው እነዚህ ቻሌንጅስ እና በምን ሞዴል ላይ ነው የተመሰረተው የኢኮኖሚ ማህበረሰቦችን ለማጠናከር የሚደረገው ኤፈርት በተለይ በአውሮፓ ሞዴል ላይ የተመሰረተ መሆኑን ነው። እዛ ምርምድ ውስጥ ያየሁት በአውሮፓ የነበረው ታሪካዊ እና ኢኮኖሚያዊ ፖለቲካ ሁኔታ የአውሮፓ ማህበር ሲመሰረት በጣም ለየት ያለ በመሆኑና በአፍሪካ ያለው ሁኔታ ደግሞ የተለየ ይህ ሞዴል ለአፍሪካ እንደማዋጣና አፍሪካኖች የራሳቸው የሆነ ከአፍሪካ ታሪካዊ ኢኮኖሚያዊና ፖለቲካዊ ሁኔታ ላይ በመነሳት ከትንሹ ወደ ትልቁ እያሳደጉ የሚሄዱበትን ሁኔታ መፈለግ አለባቸው የሚሉ በእንደዚህ አይነት ጉዳዮች ላይ ምርምር አቅርብ ያለው ማለት ነው። እና ከዛ በመነሳት ይመስለኛል እንግዲህ ይህ ጥሪ ለሁለታችን የደረሰው። በግል ነው የተሳተፋችሁት፣ እንጂ በግል ነው የፓርቲያችሁ፣ ፓርቲዎቻችሁ ሞክላችኋል? ኖ ኖ፣ በፓርቲዎቻችን አለ። በግል እንደ ኤክስፐርት፣ በግል ነው የተሳተፍ ነው። ሌሎቹም ብዙ ኤክስፐርት ነበሩ። ምን ፋይዳ ነበረው ለመሆኑ? ያ እንግዲህ ፋይዳው ምንድን ነው? እኛ እንዳየ ነው የአፍሪካ ቀንድ ማለት ብዙ ውስብስብ ችግሮች ያሉበት አካባቢ ነው። ባለፉት ሀያ አምስት ዓመታት ሶስት አዲስ ሀገሮች የተመሰረቱበት አካባቢ ነው። ኤሪትሪያ፣ የደቡብ ሱዳን እና ሱማሌላንድ። አብዛኛው ሀገሮች ውስጥ አሁንም ቢሆን አንዳንድ የፖለቲካ ፖለቲካ ብቻ ሳይሆን በወታደራዊ ግጭቶችም የትጥቅ ትግል የሚካሄዱባቸው ሀገሮች ብዙ ናቸው። ያለመረጋጋት አለ። በአካባቢው ሁለት አገሮች ፈርሰዋል ለማለት እንችላለን በማለት መንግስት የፈረሰባቸው ሀገሮች ሶማሊያ፣ መንግስት ከፈረሰ ከአምስት አመት በላይ ነው። የደቡብ ሱዳንን መንግስት ይኸው ነፃ ወጥቶ በጥቂት አመታት ውስጥ መንግስታዊ ስርዓት የፈረሰበት ሁኔታ ነው ያለው። ይሄ እንግዲህ ብዙ ሂውማኒቴሪያን ችግሮች አሉት። የስደተኞች ብዛት በአካባቢ ብዙ ነው። ከዓለም የሰላም ጥበቃ ከዓለም ውስጥ እዚህ አካባቢ ነው የሚበዛው። ዳርፉር፣ ሳውት ሱዳን፣ ሶማሊያ ውስጥ ይሄ ሁሉ ለሌላው የአፍሪካ ሀገር ሊጠፍ ስለሚችልና በአፍሪካ ቀንድ ደግሞ የአፍሪካ ቀንድ እምብርት የሆነችው ሀገር ኢትዮጵያ ነች እና የአካባቢው ሰላም ማጣት ለኢትዮጵያም ችግር ያመጣል። ጠቅ ነው የኢትዮጵያም ደግሞ በኢትዮጵያ ውስጥ ያለውም ሁኔታ ለእነዚህ ሀገሮችም ሊተርፍ ይችላል። እንዲያውም ጠቅላላ አካባቢው እንዳይረጋገር ሊያደግ ይችላል ከሚለው አፍሪካ ዩኒየን ይህን ስብሰባ የጠራው እና እዛ ላይ የበኩላችንን አስተያየትና አስተዋጽኦ በምርምር ላይ የተመሰረተ ለማቅረብ እንድንችል ነው። የሚያስገኘው ጥቅም የሚያስገኘው ፍሬ አለ ለመሆኑ እንደዚህ አይነት ስብሰባ? አዎ፣ በመሰረቱ በመጀመሪያ ደረጃ ችግሮቹ ምንድን ናቸው? አንዳንዶቹን ችግሮች እያንዳንዱ ሀገር ለብቻው የሚፈታቸው ችግሮች አሉ፣ በተለይ ውስጣዊ የሆኑትን ችግሮች። አብዛኛውን ግን በተለይ ድንበር ዘለል የሆኑ ብዙ ችግሮች አሉ፣ ኢኮኖሚ፣ ኢንቫይሮንመንታል፣ ሴኪሪቲ የመሳሰለው እና እነዚህን ደግሞ በጋራ ነው ሊቋቋሙት የሚችሉት እና በጋራ ነው መፍትሄ ሊሰጡ የሚችሉት እነዚህ ሀገሮች። ስለዚህ የችግሮቹ መንስኤ ራሱ ምንድን ነው ብሎ በዛ ላይም ተመሳሳይ የሆነ አቋም መያዝ የመጀመሪያው አስፈላጊ እንትን ነው ማለት ነው፣ ዳያግኖሲዙን ላይ መስማማት። በሁለተኛ ደረጃ ደግሞ መፍትሄ ውስጥ ምን ሊሆን ይችላል? እያንዳንዱ ሀገር ምንድን ነው መስራት አለበት? በጋራስ ምንድን ነው መስራት ያለባቸው? እና የጋራ ተቋማት ደግሞ ሊኖሩ ይችላሉ እንደ ኢጋድ የመሳሰለው ለምሳሌ ኢጋድ እንዴት ተደርጎ ሊጠናከር የሚችለው ምንድን ነው? ምን ሚና ነው ሊጫወት የሚችለው ይሄ ይሄን በመሳሰሉ አሁን ኢጋድ ለምሳሌ ከዚህ በፊት በዚህ በደቡብ ሱዳን ጉዳይ ላይ ሱዳንን በሚመለከት ገና ደቡብ ሱዳን ነጻን ሳትወጣ በፊት ሱዳንን በሚመለከት የተደረጉትን ድርድሮች በሙሉ የኃላፊነት ወስዶ ሲመራ የነበረ ነው። ወደፊትስ ምንድን ነው ሚና ሊጫወተው የሚችለው? እነዚህ እነዚህም በመሳሰሉ ጉዳዮች ላይ መግባባት በኖሩ ስምምነት መኖሩ ኢጋድ ለአካባቢ በሙሉ ለከዛም አልፎ ደግሞ ለአፍሪካ ሰላምና ስታቢሊቲ ይረዳል የሚል ሀሳብ ነው ያለኝ። እኔ ዶክተር ዲማቅ ኢትዮጵያ በቀውስ ሁኔታ ውስጥ ነው ያለች፣ ወይም የፖለቲካ ሁኔታዋ በቀውስ ውስጥ ነው ያለው ብለው ነበረ። እንዲህ አይነቱ የቀውስ ሁኔታ በተለይ ኢትዮጵያን በተመለከተ የሚስተዋል ሁኔታ በአካባቢው ላይ ተጽዕኖ አለው ብለው ያስባሉ? አዎ፣ ከፍተኛ ተጽዕኖ ሊኖረው ይችላል። ያብራሩልኝ። እንዳልኩት የአፍሪካ ቀንድ እምብርት ሀገር ኢትዮጵያ ናት። አፍሪካ ቀንድ ዩጋንዳን፣ ኬንያን፣ ደቡብ ሱዳን፣ ሱዳንን፣ ኤርትራን፣ ጅቡቲን፣ ኢትዮጵያን፣ ሶማሊያን ሁሉ የሚያጠቃልል በመሆኑ እነዚህ አገሮች ሁለት መቶ አርባ ሚሊዮን የሚኖርበት ነው ከዛ ውስጥ ኦልሞስት ወደ ግማሽ የሚጠጋው ኢትዮጵያ ውስጥ ነው የሚኖረው እና ይሄን ሁሉ ሕዝብ ይዛ ኢትዮጵያ ይሄ ብቻ ሳይሆን ደግሞ ወደ እነዚህ አገሮች የሚፈሰውም ውሃ ከኢትዮጵያ ከሚወርደው ዝናብ የሚፈስ ነው እና ቁልፍ የሆነ ሚና ነው ያላት ኢትዮጵያ በዚህ አካባቢ እና የኢትዮጵያ ፖለቲካል ስታቢሊቲ የኢትዮጵያ መጠናከር፣ የኢትዮጵያ መረጋጋት፣ አብዛኛው ሕዝብ የተቀበለው የመንግስት ስርዓት መቋቋም እና ይሄን የመሳሰሉት ለሁሉም ሀገሮች ከፍተኛ የሆነ ጠቀሜታ አለው ብዬ ነው ማስበው። ካርቱም በነበራችሁ ጊዜ ከኢትዮጵያ መንግስት ባለስልጣናት ጋር ተገናኝታችሁ ነበር እንዴ? በማንኛውም መድረክ በዛ ስብሰባ ላይ አንድ ማንም የኢትዮጵያ መንግስት ባለስልጣን አልተገኘም። ስለዚህ ከኢትዮጵያ መንግስት ባለስልጣኖች ጋር ምንም እያደረግነው ግንኙነት አልነበረም ማለት ነው። ለምን ይሆን ያልተገኙት? እነሱ ኢጋድ ያዘጋጀው ኤዩ ያዘጋጀው ስብሰባ መንግስታት አልነበሩም በስብሰባው ላይ። ማንም መንግስት እንደ መንግስት የተወከለ የለም። ግን ልዩ ልዩ ምሁራን ከልዩ ልዩ አካባቢ ከኬንያም፣ ከዩጋንዳም፣ ከኢትዮጵያም፣ ከኤርትራም፣ ከመሳ ከሁሉም ሀገሮች ከሱዳንም ጀምሮ ተገኝተዋል። እንደዚሁም ደግሞ በልዩ ልዩ ደረጃ መንግስት ውስጥ የሚሰሩ በግለሰብን አምባሳደሮች ለምሳሌ የተገኙ አሉ። በተጨማሪም ደግሞ ኢጋድ ውስጥ የሚሰሩ ሰዎች እንግዲህ ይሄ ኢትዮጵያንም ጭምር ማለት ነው። እየተገኙዋሉ አፍሪካ ህብረት የሚሰሩ የመሳሰሉት ተገኝተዋል። የኤክስፐርቶች ወይም የባለሙያዎች ስብሰባ ነው ማለት ነው። በመዛ የነበረው ዶክተር ዲማን አመሰግናለሁ። ለዛሬ ሌሎችም ያነሳናቸው ነጥቦች አሉ። በሌላ ዝግጅት ይዣቸውን መለሳለሁ። ሙሉውን ቃለ ምልልስ ከዌብሳይታችንና ከፌስቡክ ገጻችን ማግኘት ይቻላል። ተከታዩ ዝግጅት አፍሪካ ነክ ርዕሶች ነው። ቦኮ ሐራም ሰሜን ካሜሮን ላይ የአጥፍቶ መጥፋት ዘመቻ በአዲስ መልክ ባባባሰበት በአሁኑ ወቅት ጥርጣሬዎች እንዲያስነሳ የአሜሪካ ድምፁ ኤድዊን ኪንዘካ ከሞዞጎ ካሜሮን በላከው ዘገባ ጠቅሷል። የአካባቢው ነዋሪዎች ቀድሞ በቦኮ ሐራም ተጠልፎ የነበሩትን አራት መቶ የሚሆኑ ሰዎችን ወደ አካባቢያቸው እንዳይመልሱ ማገዳቸውንም ሞኪ ኤድዊን ከሞዞጎ፣ ከካሜሮን መገንጠል ለሚፈልጉ እንግሊዝኛ ተናጋሪዎች ክልል ደግሞ ከያውንዴ የላካቸውን ዘገባዎች አቀናብራ የዚህ ፕሮግራም አዘጋጅ አዳነች ፍሳዬ ለአፍሪካና ክርሶች እንዲህ አድርጋዋለች። በመቶዎች የሚቆጠሩ ቀድሞ በቦኮ ሐራም ታግቶ የነበሩት ታጋቾችና የቀድሞ ተዋጊዎች ካሜሩንን ከናይጄሪያ ጋር በሚያዋስነው ሰሜናዊ ድንበር ሞዞጎ ከተማ ላይ ምግብ ለመቀበል ተሰልፎ ይታያሉ። የተዳከሙና የተራቡ ይመስላሉ። የ45 ዓመት ዕድሜ አስታ ሃሚና ከእነሱ አንዷ ሲሆኑ የካሜሩን ወታደራዊ ኃይል ወደ ከተማይቱ ወሰዷቸው፣ ሳምቢሳ በተባለው ቦኮ ሃራም የሚንቀሳቀስበት ጫካ እንደተገኙ ገልጸዋል። ሳምቢሳ ጫካ ውስጥ የደረሰብኝን የሰቆቃ ተግባር ሳስታውስ ባንናለሁ፣ እንደገና እንዳይፈጸምብኝም ጸልያለሁ፣ ነበር ያሉት። ወደ መኖሪያቸው ተመልሰው ኑሯቸውን በአዲስ መልክ መጀመር እንደሚፈልጉም ገልጸዋል። ይሁንና ወደ መኖሪያቸው የሚመለሱ ጉዳይ በቅርብ ጊዜ የሚሆን አይመስልም። ቦኮ ሃራም መንደሮቻቸውን ካቃጠለ በኋላ አግቶ ከወሰዳቸው ሰዎች አንዳንዶቹ ታግተው ወደ ናይጀሪያ ከተወሰዱ በኋላ በተዋጊነት እንዲያገለግሉ በአማጽያኑ እንደተገደዱና ልጆቻቸው በአጥፍቶ ጠፊነት እንዲያገለግሉ መገደዳቸውን ተናግረዋል። በሞዞጎ ከተማ የማኅበረሰብ መሪ የሆኑት አሮኖ አባ የቦኮ ሓራም አማጽያን በአዲስ መልክ ሰርገው እንዳይገቡባቸው በመስጋት በመንደራችን ልንቀበላቸው ዝግጁ አይደለንም ብለዋል። አንዳንዶቹ ሰላዮች ሊሆኑ ይችላሉ ወይም ደግሞ በቦኮ ሓራም ርዕዮተ ዓለም የታጠቡ ቢሆኑስ ይላሉ አሮና አባ። ወሰከኑ ደማንዶ ሜና አሌታ ኢል ፎ ከላ ፖፕላሲዮን ሷ ሴኩሪዜ በመጀመሪያ ደረጃ የመንደሩ ነዋሪዎች የካሜሩን መንግስት ለደህንነታቸው ዋስትና እንዲሰጣቸው ይፈልጋሉ ይላሉ የከተማው የማህበረሰብ መሪ። የመንደሩ ነዋሪዎች ብዙም ጥሪት የላቸውም። ከቦኮ ሓራም የሚፈጸምባቸውን ጥቃት ተጋፍጠው እዛው የቀሩት ነዋሪዎች የቀድሞዎቹን ታጋቾች ተቀብለው ቢያስተናግዱ የኢኮኖሚ ይዞታቸው ይጨናነቃል። በዛም ላይ ባላቸው የውሃ እጥረት ላይ የቀድሞዎቹ ታጋቾች ሲጨመሩባቸው ችግር ይገጥማቸዋል ሲሉ አሮና አባ አስገንዝበዋል። ከቀድሞዎቹ ታጋቾች አንዳንዶቹ ከቦኮ ሓራም ጋር ለሁለት ዓመታት ያህል ከቆዩ በኋላ ከቡድኑ ሸሽተው እጃቸውን ለወታደራዊ ኃይል ወይም ለራስ ተከላካይ ቡድን እንደሰጡ መናገራቸውን የማኅበረሰቡ መሪ ጠቁመዋል። ሌሎች ደግሞ ከቦኮሐራም ጋር ሆነው እንደተዋጉ ተዋጉ። ይሁንና ድርጊቱ ስላሳስባቸው መሳሪያ ማውረዱን እንደ መረጡ መግለጻቸውን አባ ጠቅሰዋል። መዞጎ በቦኮሐራም ሓራም አስከፊ የጭካኔ ተግባሮችና ጥቃቶች ከተሰቃዩት ከተማዎች መካከል አንዷ ነች። ትምህርት ቤቶቿ፣ ገበያዎቿ፣ አብያተ ክርስቲያኗና መስጊዶቿ በቦኮሐራም ሓራም አማጽያን ጋይተዋል። ርቆ የሚገኘው የካሜሩን ሰሜን ክልል አስተዳዳሪ ሚጃዋሪ ባካሪ የሞዘግ ማህበረሰብ የቀድሞዎቹን ታጋቾች እንዲቀበል እየተማጸኑ ናቸው። መንግስት ጥበቃ እንደሚያደርግላቸውም ገልጸዋል። ብዙዎቹ የቀድሞ ታጋቾች ከአሸባሪው ቡድን ጋር ምንም አይነት ግንኙነት የለንም፣ በሀገራችን ግንባታ አስተዋጽኦ ለማድረግ ዝግጁ ነን ሲሉ አረጋግጠውልኛል ይላሉ የሰሜን ካሜሩን ክልል አስተዳዳሪው። በተመላሾቹ ሰፈር ከተጠለሉት መካከል 120 ወጣት ሴቶች 125 ደግሞ ወጣት ወንዶች እንዲሁም በርካታ በተማሪነት ዕድሜ ክልል ውስጥ ያሉ ልጆች እንደሚገኙባቸው ጠቁመዋል ተመላሾቹ በካምፑ የሚቆዩበት ጊዜ የሚራዘም ከሆነ የተባበሩት መንግስታት ድርጅት የስደተኞች አገልግሎት የኡጋለ ሙታን መጠለያ እንዲመሰረት ወይም ትምህርት ቤት እንዲከፍትላቸው ስጠይቅ ቆይቻሉ ይቻሉ ብለዋል አስተዳዳሪው ባካሬ። እስከዛው ድረስ ግን ተመላሾቹ አስተማማኝና ደህንነታቸው ሊጠበቅ የሚችልበት ቦታ ላይ እንዲቆዩ እንዲደረግ የካሜሩን ፕሬዚደንት መጠየቃቸውን አስተዳዳሪው ገልጸዋል። የካሜሩን የናይጄሪያ የቻድና የኒጀር ወታደሮች የቻድ ሀይቅ ተፋሰስ ኮሚሽን የህብረ ብሔር ኃይሎች አካል በመሆን ካለፈው ዓመት አንስቶ ቦኮ ሐራም ያገኛቸውን ስኬቶች ለመቀልበስ ችለዋል። ይሁንና የጽንፈኛው ቡድን አደገኛነት መቀጠሉ አልቀረም። በሰሜን ምስራቅ ናይጄሪያ ከ8 ዓመታት በፊት በተጀመረው ግጭት 25,000 ሰዎች አልቀዋል። ከ26 ሚሊዮን በላይ የሚሆኑ ሰዎች ደግሞ ከመኖሪያቸው ለመሰደድ ተገደዋል። በሌላ ዜና ደግሞ ካሜሩን ውስጥ እንግሊዝኛ ተናጋሪ በሆኑ ሁለት ክልሎች ለነጻነት የሚያደርጉትን ጥረት ለማቆም ሲል መንግስት ለሳምንት ያህል ያካሄደው ውይይት ከሳምንት በፊት አብቅቷል። ይሁንና ንግግሩ ያመጣው ለውጥ እንደሌለ ዘጋቢያችን ሞኪ ኤድዊን ኪንዜካ ከያውንዴ በላከው ዘገባ ጠቁሟል። እንግሊዝኛ ተናጋሪ በሆነው ደቡብ ምዕራብ ክልል በሚገኘው ሌቢያ ለም የተባለው ቦታ በመቶዎች የሚቆጠሩ ተቃዋሚዎች ከአካባቢው መሪዎች ጋር ለመነጋገር የሀገሪቱ ፕሬዝደንት ፖል ቢያ የላኳቸውን ልዑካን አዋክበው አባረዋቸዋል። ተቃዋሚዎቹ ከአካባቢው የተወከሉ የምክር ቤት አባል በርናንድ ፎጂ መኖሪያን በእሳት አጋይተዋል። ተቃዋሚዎቹ አምባዞኒያ ብለው የጠሯትን አዲስ ሀገር ብሔራዊ መዝሙር ያሉትን ከዘመሩ በኋላ ምንጊዜም ቢሆን የቢያ መልእክተኞች የሚሉትን አንሰማን በማለት ተለያይተዋል። ከመልእክተኞቹ አንዱ ሴኔተር እምቤላ ሞኪ መንግስት ምንጊዜም ቢሆን ተስፋ ቆርጦ አይተወውም ብለዋል። የብሔራዊ አንድነት አቀንቃኞች ነው መሆን ያለብን፣ አብሮ በሰላም የመኖር በዚች ውብ አገራችን ለብሔራዊ ልማት አስተዋጽኦ ማድረግ ነው ያለብን። መልእክቱ ይህ ነው። ቃል በገባነው መሰረት ላቀረብነው ጥሪ በጣም ጥሩ ምላሽ ማግኘቱን ለማረጋገጥ እንመለሳለን። የካሜሩን ጠቅላይ ሚኒስትር ባለፈው ሳምንት በተለያዩ ከተሞች ሄደው ለመነጋገር የትውልዳቸው ቦታ ወደ ሆነው ሰሜን ምዕራብ ክልል ሄደዋል። ግጭቶች ባይከሰቱም በርካታ መልእክተኞች ከእሳቸው ጋር ተገናኝተው ከመነጋገር መቆጠባቸው ተገልጿል። አድማጮች ስለ ቀድሞ የቦኮ ሐራም ታጋቾችና ካሜሩን ውስጥ መገንጠል ስለሚፈልጉ እንግሊዝኛ ተናጋሪ ክልሎች የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። በዋና አዘጋጇ ትዝታ በላቸውና በመላ ባልደረቦቻችን ስም በዚሁ እንሰናበታለን። የትግርኛ ዝግጅት ይቀጥላል። ጤና ይስጥልኝ።